ያላችሁበት ሆናችሁ ይህንን ሬዲዮ ለማዳመጥ ሬዲዮናችሁን ከፍታችሁ በሞገድ ለተገናኛችሁ ሁሉ ከልብ የሆነ ሰላምታችን በየቤታችሁ ይድረሳችሁ እንላለን። ይህ ዓለም አቀፍ አድቬንቲስት ሬዲዮ ነው። ዛሬም እንደተለመደው ሳምንታዊው የጤና በረከት ዝግጅታችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን እንደምን ቆይታችኋል? ይህ ከአድቬንስት ዓለም አቀፍ የተስፋ ድምፅ ሬዲዮ ወደ እናንተ የሚታለፈው ሁለንተናዊ ጤና የተሰኘ ሳምንታዊ ፕሮግራማችን ነው። ከእናንተ ጋር በተለያዩ ጉዳዮች ላይ ስንወያይ ቆይተናል። ዛሬም ደግሞ አንድ ፕሮግራም ይዘንላችሁ ቀርብናል። ፕሮግራሙን እንጂ የቀረብኩላችሁ ገለቶ ገመችሁ ነኝ። አብራችሁን እንድትቆዩ በታላቅ አክብሮት እንጠይቃለን። እንደተለመደውም ፕሮግራማችንን ከመጀመራችን በፊት ጸሎት እንድናረግ በአክብሮት ጠይቃችኋለሁ። በሰማያት የምትኖር እግዚአብሔር አምላክ በጤንነትና በደህንነት በያለንበት ስፍራ ስለጠበቅከን እጅግ አድርገን እናመሰግንሃለን። በዚህ ሬዲዮ ሞገድ ውስጥም የተስፋን ቃል የጤናን መልእክት እያስተላለፍክልን ስላለ ከልብ እናመሰግንሃለን። ዛሬም የምንማረውን ትምህርት እንድናስተውል ጸጋህን አብዛለን። የምናውቀውንና የምንሰማውን ወደ ተግባር መቀየር እንድንችል ጸጋህን አብረህ ጨምረህ ስጠን። ስለሰማን እናመሰግንሃለን። በጌታ በኢየሱስ ክርስቶስም አሜን። በተለያዩ ርዕሰ ጉዳዮች ላይ ከእናንተ ጋር ቆይታ ስናደርግ ነበረ። ዛሬ የምንመለከተው በስምንቱ ሐኪሞች በሚል ርዕስ ስር የተለያዩ የጤና ርዕሰ ጉዳዮችን ስናነሳ ነበር። ዛሬ ከነዚህ ስምንቱ ሐኪሞች የመጨረሻው የመጨረሻውና የማጠቃለያ የሆነውን በእግዚአብሔር መታመን የሚለውን እንመለከታለን። እንዴት በእግዚአብሔር መታመን ሐኪም ሊሆን ይችላል? ወይም ደግሞ በጤና በበሽታው ስላለ ሰው እንዴት ሊረዳ ይችላል እንዲሁም ደግሞ በጤና ያለን ሰው እንዴት ሊጠብቅ ይችላል የሚለውን እንመለከታለን። እንግዲህ እንደተለመደው ከዚህ በፊትም ስንነጋገር እንደነበረው እያንዳንዱ እቃ በሚሰራበት ጊዜ ያ የሰራው አካል ስለዛ እቃ አሰራር ማኑዋል ያዘጋጃል። መዝሙረ ዳዊት መቶ ከቁጥር ሶስት ላይ ደግሞ እንደምናነበው እግዚአብሔር ሰራን ይላል እና ስለዚህ የሰራን እሱ ከሆነ ይህ አካል እንዴት በጤነት እንደሚቆይ እንዴት ከበሽታ ሊጠበቅ እንደሚችል የሚያውቅ እሱ ነው። ስለዚህም በቃል ውስጥ ምን እንደሆነ እንመለከታለን። ፕሮግራማችንን ስንጀምር ይህንን የስምንቱን ሐኪሞች ወደኋላ መለስ ብዬ ላስታውሳችሁ እና ንጹህ አየር፣ የፀሐይ ብርሃን፣ መሻትን ወይም ፍላጎትን መግዛት ትክክለኛ ረፍት ማድረግ፣ የአካል ብቃት እንቅስቃሴ ማድረግ እና ትክክለኛ አመጋገብ አልፎም ደግሞ የውሃ አጠቃቀማችን እና በመጨረሻም ደግሞ በመለኮታዊ ኃይል ለመታመን፣ እነዚህ እውነተኛ የሆኑ ፈዋሽ መላይቶች ናቸው። እነዚህን ኬትም አይደለም ያመጣናቸው ናቸው፣ ነገር ግን የመጀመሪያዎቹን የዘፍጥረት መጽሐፍ ምዕራፎች በምናነብብት ጊዜ የምናገኘው ሀሳብ ነው። ዘፍጥረት ምዕራፍ ሁለት ከቁጥር 17 ላይ ሁላችንም መጽሐፍ ቅዱሳችንን ሄደን ስንመለከት እግዚአብሔር አምላክ ለመጀመሪያ ወላጆቻችን ትእዛዝ የሰጠበትን ስፍራ እንመለከታለን። ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሷ በበላ ቀን ሞትን ትሞታለህና ሲል እግዚአብሔር ትእዛዝን እንደሰጠው፣ ከዚያም ትእዛዝ ሳይስማማ ወይም ደግሞ ለእግዚአብሔር ሳይታዘዝ አዳም በአዳም አማካኝነት ወደ ሰው ዘሮች ሁሉ በሽታ እንደመጣ እናያለን። በተናገረው ቃል እግዚአብሔርን እንዲታመነው አዳም ያስፈልገው ነበር። በእግዚአብሔር ቃል ላይ ሙሉ እምነት ሊኖረው ይገባ ነበር። ነገር ግን ያንን ሳያደርግ ወደ ክፋት፣ ወደ ኃጢአት እንደገባ እናያለን። ስለዚህም በእግዚአብሔር መታመን እጅግ አስፈላጊ ነው። እግዚአብሔር በቃል ውስጥ እርሱ ላይ እንድንታመን የሚያደርገውን ቃል ሰጥቶናል። መጽሐፍ ቅዱስ እንደምንመለከተውም እጅግ ጠቃሚ የሆነ የጤና መጽሐፍ ነው። መግቢያ እንዲሆነን ምሳሌ ምዕራፍ ሶስት ስለዚህ በእግዚአብሔር ስለመታመን እንዴት ከጤና ጋር ያለውን ግንኙነት የምንመለከት ይሆናል ምሳሌ ምዕራፍ ሶስት ላይ ሁላችንም ምናልባት ብዙዎቻቸው የሰማችሁት እንደሆነ አስባለሁ ምሳሌ ምዕራፍ ሶስት ከቁጥር አምስት ላይ እንዲሚል ቃል አለ በፍጹም ልብ በእግዚአብሔር ታመን በራስህም ማስተዋል አትደገፍ በመንገዱ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል በራስህ አስተያየት ጠቢብ አትሆን እግዚአብሔርን ፍራ ከክፋትም ራቅ። ቁጥር ስምንት ላይ ለውን ተመልከቱ። ይህም ለስጋ ፈውስ ይሆንልሃል ለአጥንትህም ጠገን። እጅግ የሚደንቅ ነው። በእግዚአብሔር ላይ መታመን ለአካልም፣ ለመንፈስም ለህይወታችን ሁሉ ጠቃሚ ነው ማለት ነው። ስለዚህ በእግዚአብሔር ላይ ሙሉ ለሙሉ መታመን፣ ሙሉ ለሙሉ መደገፍ እንዳለብን የሚያሳየን የመጽሐፍ ቅዱስ ቃል ነው። በፍጹም ልባችን በእግዚአብሔር ስንታመን ለአጥንታችንም ለአካላችንም ፈውስ የምናገኝ ይሆናል ማለት ነው። ዛሬ በዋናነት የምንመለከተው አእምሯችንና አካላችን ስላላቸው ግንኙነት ነው። መጽሐፍ ቅዱሳችን በሉቃስ ወንጌ ምዕራፍ 21 ከቁጥር 26 ላይ ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማያት ኃይላት ይናወጣሉ። እንግዲህ በመጨረሻ ዘመን ሰዎች በፍርሃት የሚወርቁበት የሚናወጡበት ሰዓት እንደሚመጣ ያ ማለት በዓለም አቀፍ ደረጃ የምናያቸው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ምስቅልቅልነቶች እና ችግሮች የሰውን ልብ በፍርሃት ውስጥ እንደሚከቱት የእግዚአብሔር ቃል አስቀድሞ ነግሮናል። ከዚህም የተነሳ እንዴት ነው ታዲያ እነዚህ ሁሉ ነገሮች እያሉ በእግዚአብሔር አርፈን ልንኖር የምንችለው? ስለዚህ ትልቁ ነገር እዚህ ጋር ማሰብ ያለብን ነገር በእግዚአብሔር ካልታመንን በስተቀር ያለንበት ዘመን እጅግ ፍርሃት ውስጥ የሚከት እንደገና ደግሞ ሽብር ውስጥ የሚያስገባ ነው። የክርስቶስን ሕይወት ስንመለከት እንግዲህ ክርስቶስ እድገቱ ወይም ሕይወቱ በሶስት ደረጃ እንደሆነ ስናነሳ ቆይተናል። ሉቃስ ወንጌል ምዕራፍ ሁለት ከቁጥር ሃምሳ ሁለት ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደግ ነበር። እንግዲህ በጥበብ የሚለው መንፈሳዊውን አእምሯዊውን እድገት ሲያሳይ በቁመት የሚለው ደግሞ በቁመት በአካላዊ ሁኔታው የማደገን እንዲሁም በሞገስ በእግዚአብሔርና በሰው ፊት የሚለው መንፈሳዊ የሆነ እድገት እንዳለው እናያለ። ልንረሰው የማይገባን በጣም ወሳኝ ነጥብ ቢኖር እዚህ ጋር እውነተኛ ጤንነት ማለት ሙሉ መሆን ማለት ነው። የጤና የሚለው ቃል ስራ ቃሉ የመጣው ከላቲን ቋንቋ ነው እና ይህም ደግሞ ሙሉ መሆን ማለት ነው። መጽሐፍ ቅዱሳችንም ይህንን እውነት በእጅጉ ይጋራል። ማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ክርስቶስ ያለውን ተመልከቱ። ኢየሱስም ሰምቶ ህመምተኞችን እንጂ ባለጤናዎችን ባለመድኃኒት አያስፈልጋቸው። ባለጤናዎች የሚለው ሙሉ የሆኑ አያስፈልጋቸውም የሚለውን እንመለከታለን። በእንግሊዝኛው ያንን ያሳየናል። ወይም ትክክለኛው የላቲን ቃልም ያንን ያሳየናል። ዮሐንስ ወንጌ ምዕራፍ አምስት ቁጥር ስድስት ላይም እንዲሁ በተመሳይ ሁኔታ ኢየሱስ ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ ነበረ ልትድን ትወዳለህን ሲል ጠየቀው። ልትድን የሚለው ቃል ሙሉ ልትሆን ትፈልጋለህን ወይ ትወዳለህን ማለት እንደሆነ እናያለን። ስለዚህም ጤና የሚለው ቃል ሙሉ መሆን ማለት ነው። ዘዳግም ምዕራፍ ስድስት ላይ በተመሳይ ሁኔታ መጽሐፍ ቅዱሳችንን እንዲሁ በብሉይ ኪዳን ክፍል ውስጥ ማለት ነው። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስና በፍጹም ኃይል ውደድ ይላል እና እነዚህ በአካል በመንፈስና በአእምሮ እግዚአብሔር አምላካችን እንድንወድ የቀረበልን ጥሪ ነው። በእግዚአብሔር መታመን እጅግ ከጤናችን ጋር የተሳሰረ የተያዘ በፍጹም ለይተን የማንመለከተው ነው። ከዚህ ቀደም ያየናቸው ሰባቱ ሐኪሞች ያለዚህ ምንም አይደሉም። ትልቁ በእግዚአብሔር ቃል መታመን በእግዚአብሔር ቃል ማረፍ ነው። የፎስ አገልግሎት በሚል መጽሐፍ ላይ አንድ በጣም ግሩም ጽሑፍ አለ። በአእምሮና በአካል መካከል ያለው ግንኙነት በጣም የቀረበ ነው። አንዱ ሲጎዳ ሌላኛው ይጎዳል። ብዙዎች ከሚገነዘቡት በላይ የአእምሮ ሁኔታ ጤናን እጅግ በጣም የሚጎዳ ነው። ስለዚህ አንዱ ይህንን ክፍል ስናነሳ ልናስተውለው የሚገባን ነገር በአእምሯችንና በአካላችን መካከል ያለው እጅግ በጣም ትልቅ ግንኙነት ነው። ከዚህ ቀደም አብዛኛዎቹ ስናወራቸው የነበሩ ነጥቦች ስለ አካላችን ያወራናቸው ናቸው። ይሄ ግን በዋናነት ደግሞ ስለ አእምሯችን በእግዚአብሔር ላይ ስለ መታመናችን የምንመለከተውበት ክፍል ነው። ስለዚህም ሐሳቡ እንደምትረዱት በአካላችንና እንዲሁም በአእምሯችን መካከል መለያየት የማይቻል ብዙዎች ደግሞ ከሚገነዘቡት በላይ የሆነ ግንኙነት እንዳለ ነው። የታመሙ ሰዎች ሕክምና ላይ የአእምሮ ተጽዕኖ የሚያስከትለው ውጤት መዘንጋት የለበትም። በትክክል ጥቅም ላይ ሲውል ይህ ተጽዕኖ በሽታን ለመዋጋት በጣም ውጤታማ ከሆኑት ኤጀንሲዎች አንዱ ይሆናል ማለት ነው። ምን ማለት ነው እንግዲህ? የታመሙ ሰዎችን ሕክምና ስናደርግ ብዙ ጊዜ ቸል የምንለው ወይም አሁን ባለንበት የጤና ስርዓት ውስጥም የአእምሮ ሁኔታ እጅግ በጣም ቀለል ተደርጎ ወይም ቸል ተብሎ የሚታለፍበት ሁኔታ አለ። ነገር ግን ይህ ነገር በትክክል ጥቅም ላይ ሆኖ ቢሆን ኖሮ እጅግ በሽታ ለመዋጋት ወይም ያንን የታመመን ሰው ለመርዳት በሚደረገው ጥረት ውስጥ ትልቅ ውጤት በመጣ ነበር። እንግዲህ ሁላችሁም በዚህ ነገር ትዝብት ውስጥ ሳትወርቁ እንዳልቀራችሁ አስተውላለሁ። ያለንበት ዘመን እንግዲህ ብዙ ሰዎች ይታመማሉ፣ ወደ ሐኪም ቤት ይሄዳሉ። ሐኪሞችን በጣም በስራ ውጥረትና ጫና ውስጥ ስለሚሆኑ ሰዎችን በሚገባ ተረጋግተው ምን ሆነ ነው ብለው ለመጠየቅና ተረድተው ያንን ሰው ለመርዳት በጣም ጠባብ ጊዜ ነው ያላቸው። ስለዚህ ሰዎች የአእምሯቸው ሁኔታ በጣም ቸል ይባልና ወይም ሳይጠየቅ ይቀርና አካላቸው ላይ ብቻ ስለሚሰማቸው ስሜት ይጠየቃሉ። በዛ መሰረት መድኃኒት ይታዘዝላቸዋል፣ ወደ ቤት ይሸኛሉ። ነገር ግን ይሄ የአእምሮ ሁኔታቸው ጤናማ ነው ወይስ አይደለም፣ እነዚህ ሰዎች የሚጨነቁበት ጉዳይ አለ ወይስ የለም፣ ምንድን ነው እንዲታመሙ ምክንያት የሆነው ነገር የሚለው ነገር በጥልቀት ስለማይጠናና ስለማይፈለግ ቸል ተብሎም ስለሚታለፍ የሚደረገው ሕክምና ሙሉ ሳይሆን ይቀራል። ስለዚህም እነዚያ መሬቶች ቢወሰዱ በአእምሮ ውስጥ እየተመላለሰ የሚያስቸግረው የሀሳብ ጭንቀት፣ ውጥረት፣ ፍርሃት፣ ድንጋጤ በኋላ ላይ በዝርዝር እንመለከታቸዋለን። እነዚህና ሌሎችን መሰል ጉዳዮች ቸል ተብለው ከታለፉና የአካል ሁኔታ ብቻ ተመርምሮ ወይም ተፈትሾ ለዛም የሆን መድኃኒት ብቻ በሚሰጥበት ጊዜ ሙሉ ብለን ቅድም ስናወራ የነበረው ጤና ሳይገኝ እንዲሁ ይቀራል ማለት ነው። በእግዚአብሔር መታመን ስናነሳ በእግዚአብሔር አለመታመን ነው ሰዎችን የሚያሳምማቸው ማለት ነው። በእግዚአብሔር መታመን ጤናን የሚሰጥ ከሆነ ሙሉ የሚያደርግ ከሆነ፣ በተቃራኒው ደግሞ በእግዚአብሔር አለመታመን ወይም ደግሞ በኋላ ላይ እንመለከታቸዋለን። ይሄ በእግዚአብሔር አለመታመን በብዙ መልኩ ሊገለጽ ይችላል። በጭንቀት፣ በውጥረት፣ በፍርሃት፣ በድንጋጤ፣ በመሸበር በእነዚህና በሌሎች አሉታዊ በሚመስሉ ስሜቶቻችን የሚንጸባረቅ ጉዳይ ይሆናል ማለት ነው። ስለዚህ እንግዲህ ጭንቀት ወይም ደግሞ እረፍት ማጣት ይሄንን እንመልከት። እንግዲህ ጭንቀት ወይም በተለምዶ ሀሳብ እንለዋለን እኛ ሀሳብ እከላይ ሀሳብ ይዞታል እከላይ ሀሳብ ውስጥ ገብቷል። ይሄ ነገር እያሳሰበኝ ነው እንላለን እና ስለሱ እንመልከት። ይሄ በእግዚአብሔር ያለመታመን ምልክት ነው። በእርግጥም አንድ ሰው ሲጨነቅ በአካል ውስጥና በአእምሮ ውስጥ የሚመጣው ነገር ምንድን ነው ብሎ መጠየቅ በጣም አስፈላጊ ነው። ስለዚህ አንድ ሰው በሚጨነቅበት ጊዜ በአእምሮ ውስጥ ለዛ ጭንቀት ምላሽ ይሰጣል። ስለዚህም ያ ምላሽ ደግሞ ውጤቱ በመላው አካል ላይ የሚታይ ይሆናል። እንግዲህ ሰውነታችን በነዚህ ጭንቀቶች ውስጥ በሚገባበት ጊዜ እጅግ ከፍተኛ የሆነ ችግር ሊያመጡ ጉዳት ሊያመጡ የሚችሉ ሆርሞኖች ወደ ሰውነት ውስጥ በደም አማካኝነት ይሰራጫሉ። አእምሯችን ወይም የምናስበው አስተሳሰባችን በአካላችን ላይ ሊያደርሰው የሚችለው ነገር በጣም ከፍተኛ ነው። የልብ ምት ይጨምራል፣ አተነፋፍሳችን ይጨምራል፣ ቶሎ ቶሎ ቁና ቁና መተንፈስ፣ እንዲሁም ደግሞ በደማችን ውስጥ ያሉ እነዚህ ጤናማ እያልሆኑ ስቦች እንዲበራከቱ ያደርጋል። የደም ቧንቧዎቻችን እንዲሁ እንዲጫነቁ ያደርጋል። በተለይ በተለይ ደግሞ የበሽታ መከላከል ስርዓታችን እንዲዳከም የሚያደርገው አንዱ ጭንቀት ነው። አልፎም ደግሞ እንግዲህ ሁለተኛ አእምሮ ተብሎ በተለምዶ የሚነገረው ጨጓራችን ወይም የመፍጫ ስርዓታችን እንግዲህ ቀጥተኛ የሆነ ግንኙነት ነው ያለው በዋናነት ከአእምሯችን የሚነሳ አንድ ቫገስ የተሰኘ ነርቭ አለ። ይሄ ከአእምሯችን ቀጥታ የሚነሳው ቫገስ የተሰኘው ነርቭ በቀጥታ ጨጓራና አብዛኛውን የመፍጫ ስርዓት አካሎቻችንን፣ አንጀታችንን፣ ጎሮሯችንን፣ ሌሎችንም ክፍሎች የነርቭ ስርዓት ከዚህ ከአእምሮ የሚመጣ ነው ወይም ደግሞ የሚተዳደሩት በዚህ ነርቭ አማካኝነት ነው። ስለዚህ ሀሳብና ጭንቀት በሚኖርበት ጊዜ እነዚህ አካላቶቹ የሚሰሩት ስራ ሁሉ ይስተጓጎላል አብረው ከዚህ መረዳት እንደምንችለው የብዙ ጭንቀት በሚኖርበት ጊዜ የምግብ አለመፈጨት ችግርም አብሮ የሚስተዋል ችግር ነው። ያ ብቻ አይደለም። ሰውነታችን ከምግብ ውስጥ እንኳን ንጥረ ነገሮቹን እንዳይመጥና ወይም እንዳይጠቀም ያደርጋል። በሰውነታችን ውስጥ የተፈጠረ ቆሻሻ በተቃራኒው ደግሞ እንዳይወገድ ምክንያት ይሆናል ማለት ነው። ስለዚህም እጅግ ዘርፈ ብዙ የሆነ ጉዳቶች ነው ያሉት ጭንቀት። ጥቂት ምን እንደሆነ እንድታስተውሉት የተወሰኑ ነጥቦችን እናንሳ። ክብራትና ክብራን የዝግጅታችን አድማጮች በኩላይታችን በላይኛው ክፍል አደርናል አደርናሊን የሚባል እጢ አለ። ይሄ በዋናነት ለአደጋ ጊዜ ተብሎ ብቻ የተዘጋጀ ለማምለጥ ወይም ለመጋፈጥ ተፈጥሮ ያዘጋጀችልን የመውጫ ቀዳዳ ነው። እነዚህ ሆርሞኖች ወይም ይሄ ጢ የሚያመነጫቸው የተለያዩ ሆርሞኖች አሉ። እነዚህ ለጭንቀት ጊዜ ብቻ ወይም ችግር ውስጥ በምንገባበት ጊዜ አይበለውና፣ ለምሳሌ በምሽት ይሄድን ጅብ ቢያጋጥመን ያንን እንድንጋፈጥ አሊያም እንድናመልጥ የሚረዳን ኃይል የምናገኘው እነዚህ ሆርሞኖች በሰሙታችን ውስጥ ስለሚመነጭ ነው። በነገራችን ላይ ነገር ግን በየጊዜው እየተመላለሰ ውስጣችንን ልክ እንደ ጅብ የሚያስፈራ ወይም ደግሞ በውስጣችን ልክ ጅብ የመጣ ያህል እስኪ መስለን ድረስ የሚረብሸን የሚያስጨንቀን ነገር ቢኖር ይሄ ነገር ተደጋጋሚ በሚሆንበት ጊዜ እጅግ ከፍተኛ ተጽዕኖ አለው። ወይም ደግሞ በሕክምናው ባለሙያዎች እንደሚባለውም መርዛማ ሆርሞን ይሆናል። እንግዲህ ይሄ መርዛማ ሆርሞን በብዛት በሰውነት ውስጥ በተደጋጋሚ በሚመነጭበት ጊዜ የሚፈጠረው ነገር ቢኖር ሰውነታችን የበሽታ መከላከል ስርዓቱ እንዲዳከም እና ከላይ የተመለከትናቸው ጉዳቶች ሁሉ እንዲመጡ፣ አካልም እንዲጨነቅ፣ በቀላሉም ለበሽታ እንዲዳረግ ምክንያት ይሆናል። ከአብዛኛዎቹ ከሰው ወደ ሰው የማይተላለፉ በሽታዎች በስተጀርባ እንደ ትልቅ ምክንያት ተደርጎ ሊወሰድ ይችላል ጭንቀት ብዙ ጊዜ ግን በሕክምናው ስርዓት ውስጥ ይሄ ነገር ቸል ተብሎ የሚታለፍ ነው። ጭንቀት እንዲሁ በሰውነታችን ውስጥ የአንዳንድ ንጥረ ነገሮች እንዲጎሉ ወይም እንዲያንሱ ያደርጋል። በተለይም ፖታሽየምና ካልሽየም እንዲያንሱ ያደርጋል። እነዚህ በጣም ወሳኝ ለሰውነታችን፣ እጅግ በጣም ወሳኝ የምንላቸው ናቸው። ስለዚህም የካልሽየም ንጥረ ነገር በሰውነታችን ሲያንስ፣ እንግዲህ ሁላችሁም በተደጋጋሚ የሰማችሁ ይመስለኛል ሁላችንም በቀላሉ እንደምንረዳው የአጥንት መሳሳት ወይም ደግሞ የካልሲየም እጥረት በቀላሉ ስብራት ውስጥ የመግባት የመውደቅ ያመጣል ማለት ነው። ይሄ ነገር ስትሰሙት አድማጮች ሊያስደነግጣችሁ ይችላል። ነገር ግን ደግሞ ዛሬ ላይ የተሰሩ ያሉ በርካታ ጥናቶች እንደሚያሳዩት ከካንሰርም ጋር ከፍተኛ ግንኙነት እንዳለው ነው። በሃርቫርድ ሜዲካል ትምህርት ቤት ላይ የተሰራው ጥናት እንደሚያሳየው አና ዌብስተር የተሰኘች ዶክተር በዚህ በሃርቫርድ ሜዲካል ትምህርት ቤት ውስጥ የካንሰር ፕሮግራምን በአካልና በመንፈስ ላይ ያለውን ግንኙነት የሚያጠና ኢንስቲትዩት ነው። ያለችው ነገር በጣም የሚያስደንቅ ነው። ማንኛውም ሰው በካንሰር የተያዘ ሰው ጭንቀት በስተጀርባው እጅግ በኃይል ይኖራል የሚል ሀሳብ ነው በጥናቷ ያቀረበችው። ብዙ ብዙ ነገሮች ወደ ጭንቀት ሊያስገቡን ይችላሉ። አንድና አንድ ብቻ ሳይሆን በጣም በርካታ ምናልባት እነዚህ ጭንቀት ሲኖር የሚያስጨንቁ ነገሮች ደግሞ ይኖራሉ፣ ስትረሰር እንላቸዋለን። አንደኛ ትክክለኛ ያልሆነ የአመጋገብ ስርዓት እንዲሁ በአእምሯችን ላይ ጫና ሊያሳድር ይችላል፣ ጭንቀት ሊያመጣ ይችላል። ቡና ጭንቀት ሊያመጣ ይችላል። ትክክለኛ ያልሆነ ሙዚቃ፣ ይህ በጣም ምናልባት የብዙዎች ወጣቶችን ሕይወት እያበላሸ ያለ ነገር ሊሆን ይችላል። እንዲሁም ደግሞ ቴሌቪዥን በራሱ ይህንን አይነት ውጤት ያመጣል። ጥቂት ስለ ቴሌቪዥን አንድ ሀሳብ ፕሩፍ ፖዘቲቭ ከተሰኘ መጽሐፍ ላይ ስለዚህ ስለ ቴሌቪዥን የተነገረውን ሀሳብ ላካፍላቸው። የቴሌቪዥን አስፈሪ ጎን፣ መረጃ ወደ ውስጥ በሚገባበት ጊዜ እኛ ምላሽ አንሰጥም፣ ወደ ማህደረ ትውስታ ገንዳችን ወይም ሚሞሪ የምንለው ይገባል እና ምናልባት በኋላ ላይ እኛ ምላሽ እንሰጠዋለን። ነገር ግን ምን ምላሽ እንደምንሰጥ አናውቅም። ቴሌቪዥን ስንመለከት ምላሽ እንዳንሰጥ ራሳችንን እያሰለጠንን ነው። በኋላም ለምን እንደምናደርገው ወይም ኬት እንደመጣ ሳናውቅ ነገሮችን እየሰራን እንገኛለን። ያን ያህል የምናደርገውን ድርጊት ለምን እና ኬት መጣ የሚለውን ነገር እንኳን ሳናስተውል አንድን የማንወደውን ወይም ደግሞ የሚጎዳንን ነገር እንድናደርግ ያደርገናል። በተለይ በፍጥነት በስክሪን ላይ የሚለዋወጡት እነዚህ ምስሎች በአእምሯችን ላይ የማስጨነቅ ውጤት የሚያምጡ ናቸው። እንግዲህ ቅድም በተወሰነ መልኩ የጠቀስኳቸው እጅግ ከመጠን በላይ የሆነ መሪር ሀዘን፣ ጭንቀት፣ አለመርካት፣ የበደረኝነት ስሜት፣ የጥፋተኝነት ስሜትና አለመተማመን ወይም እምነት ማጣት እነዚህ ሁሉ የሰውነትን ኃይል የሚያዳክሙ ሞትንም ደግሞ በምላሹ የሚጋብዙ ናቸው። ዛሬ ላይ በጣም በርካታ ጥናቶች የተደረጉ ነው። በተለይ እነዚህ የእኛ አስተሳሰቦች ለእኛው አካል መልሰው መርዛማ ይሆናሉ። በተለይ አሉታዊ አስተሳሰቦች እና ባህሪያቶችን በምንላመድበት ጊዜ እነዚህ አይነት ስሜቶች በስምታችን ውስጥ በሚደጋገሙበት ጊዜ መርዛማ የመሆን እድል እንዳላቸው እናያለን። መርዛማ የምንለው ነገር ማንኛውም አካልን የሚያስቆጣና እንዲሁም ደግሞ ጎጂ ውጤቶች እንዲመጡ የሚያደርግ ጤንነትን በመጨቆን ወይም በመጉዳት አካል ስራውን ባዮሎጂካል ስራውን እንዳያከናውን የሚያደርገው ነገር ሁሉ መርዛማ ተብሎ ይነገራል። ዶክተር ኤልስን ሀስ የተሰኘው ሰው ይህ በካሊፎርኒያ የሚገኝ ሐኪም ነው። መርዛማ የሚለውን ቃል ሲተነትን ማንኛውም አካልን የሚያስቆጣ ወይም ጉዳት የሚያመጣ ነገር ነው። ስለዚህ እዚህ ውስጥ ምን አይነት ነጥቦች አሉ? የሚለውን ማሰላሰልና ማወቅ በጣም አስፈላጊ ነው። ፍርሃት፣ ደስታ፣ ቁጣ እንደዚህ ያሉ ኃይለኛ ስሜቶች በአጠቃላይ ስሜት የሚለውን ቃል ስንስማ በአጠቃላይ የምናስባቸው ናቸው። የሰለልቦና ባለሙያዎች ስሜቶችን ለክስተቶች፣ ለሁኔታዎች፣ ለሰዎች ወይም የራሳችን ሀሳቦችና ትዝታዎች ለራሳችን አእምሯችን የሚሰጠው ምላሽ ነው ብለው ያስቀምጡታል። እነዚህም ወሳኝ በሆኑት ወቅቶችም ሆኑ በሕይወታችን ውስጥ አስፈላጊ ያልሆኑ በሚመስሉ ጊዜያት ሁሉ በንቃተ ሊናችን እና በማናውቅ ሁኔታ የሚመላለሱ ናቸው። እነዚህ ስሜቶች ወይም ስሜት ብለን ዲፋይን የምናደርገው የሚገልጸው ነገር ማለት እዚህ ጋር ቆምለን ልናስተለው የሚገባው ነገር ጤናን። ታዲያ ለነዚህ ሁሉ ነገሮች መፍትሄ ምንድን ነው ብለን ስናነሳ የመጀመሪያው ነገር ለአካልም ሆነ ለመንፈስ እንደ ማመስገንና እንደ አድናቆት ስሜት መንፈስ ያለ በጣም ጤናን ሊያሻሽል የሚችል ነገር የለም። በሁሉም ነገር ማመስገንና እግዚአብሔርንም የማድነቅ እውቅና የመስጠት መንፈስ ለአካልም አልፎም ደግሞ ለመንፈስም ሊሆን የሚችል ትልቅ መድኃኒት ነው። ቶትስ ፍሮም ማንት ኦፍ ብሊሲንግ በተራራው ላይ ከተሰበኩ ስብከቶች የተወሰደ ግሩም መጽሐፍ ነው። ገጽ 16 ላይ በጣም ግሩም በሆነ ሁኔታ የእኛን ሰላም የሚበጠብጠው የሚያጠፋው አብዛኛውን ጊዜ የራስ ወዳድነት ነው፣ ወይም ራስን መውደድ ነው። ይሄ ወደ ጎን በሚደረግበት ጊዜ በምትኩ ሌሎችን ስንወድ ወይ ፍቅር ሲኖር ያኔ ሰላማችን ይመለሳል፣ ጤናችን ይመለሳል ማለት ነው። ስለዚህም ራሳችንን እጅግ ጥልቅ ከሆነ ሐዘን ስሜት መጠበቅ ልክ እንደ ጸሎት የተሰጠን ግዴታችን ነው። ሁሉ ነገራችን ለክርስቶስ መስጠት እና ማስረከብ በእኛ በኩል የሚጠበቀው ይሄ ነው። ሁለንተናችንን ለክርስቶስ ማስገዛት፣ ሁለንተናችንን ለእርሱ መስጠት፣ በመስቀል ላይ እየታረደውን በግ ማሰብና ማየት፣ አዎንታዊ አስተሳሰቦችን መመገብ ያስፈልጋል። እንግዲህ ተደጋጋሚ አሉታዊ የሆኑ አስተሳቦች ወደ አእምሯችን በሚመጡበት ጊዜ እነዚህ መርዛማ ናቸው ብለናቸዋል። እንዲሁ የሚወገዱ ሳይሆን በተቃራኒው አዎንታዊ የሆኑ ተግባራቶችን በማድረግ እነዚህን ለአእምሯችን በመናገርና በመደጋገም አእምሯችንን በአውንታዊ ነገሮች መምላት ያስፈልጋል። ያ በሚሆንበት ጊዜ አሉታዊ ተጽዕኖዎች ስፍራቸውን እየለቀቁ አውንታዊ ተጽዕኖዎች ደግሞ ወይም ስሜቶች አእምሯችን ላይ እየነገሱ ይሄዳሉ። ተስፋ፣ ብርታት፣ እምነት እንዲሁም አዛኝነት እና ፍቅር እነዚህ ሁሉ ጤናንና ረዥም እድሜን የሚያመጡ ናቸው። የተረጋጋ አምሮ፣ ደስተኛ መንፈስ ለአካል ጤንነት፣ ለመንፈስ ደግሞ ጥንካሬን ይሰጣል ይላለ የፎስ አገልግሎት ገጽ 241 ላይ። ስለዚህም አዎንታዊ አመለካከቶችን ራሳችንን በእነዚህ ነገሮች መሙላት ያስፈልጋል። የህይወትን ገጽታ በአዎንታዊ ጎኑ መመልከት ልማድ ሊኖረን ይገባል። የሚጠነቀቅልን አምላክ በሰማይ መኖሩን መገንዘባችን አመለካከታችን አዎንታዊ ሆን ዘንድ እገዛ ያደርግልናል። እዚህ ጋር መዘንጋት የሌለብን ነገር ጸሎት፣ ጸሎት የሕይወት እስትንፋስ ነው። ሸክማችንን ለአምላክ የምንሰጥበት መንገድ ነው። ልባችንን ለጓደኛችን እንደምንከፍተው ለእግዚአብሔር መክፈት ነው። ጥንቃቄና ደስታችንን የምናካፍልበት መንገድ ነው። ከህይወት ፈታኝ ነገሮች ጋር የምንጋፈጥበት ጥንካሬያችን ነው። ጸሎት፣ ስንቶቻችን ይህን እናደርጋለን? ጸሎት በእርግጥም ከብዙ ነገሮች የሚጠብቀን ከብዙ ነገር የሚያድነን እግዚአብሔር ያዘጋጀልን መድኃኒት ነው። እግዚአብሔር የሕይወታችንን ጉዳዮችና ጥልቅ የሆኑ የተሰወሩ ነገሮችን አያስተውልን ብላችሁ አታስቡ። እርሱ ሁሉን ማየት የሚችል፣ ሁሉን መረዳት የሚችል ነው። ነገር ግን ቢያውቅም እንኳን በጸሎት ወደ እርሱ እንድንቀርብ ትልቅንም ትንሽንም ችግራችንን፣ ስጋታችንን፣ ውጥረታችንን የሚያሳስበንን ነገር ሁሉ እንድናወያየው ለጓደኛችን እንደምናጫውተው እንዲሁ ልባችንን አንዳች ነገር ሳንደብቅ ከእርሱ እንድናጫውተው ይፈልጋል። ይህንን በማድረግ በእርግጥ የሚጠቀመው እግዚአብሔር ሳይሆን ወንድ ወንድሞችና እህቶች እኛው ራሳችንን። በጸሎት ውስጥ የሚያድስ የሚያነቃቃ የሚያበረታ ትልቅ ኃይል አለ። ስለዚህም ምናልባት ለሰዎች ለመናገር የምንፈራው ነገር ሁሉ አንዳች ነገር ሳንፈራ በሙሉ መተማመን ለእግዚአብሔር ለአምላካችን ለጸሎት አማካኝነት ልንሰጥ እንችላለን። በመታመን ላይ የተመሰረተ ግንኙነት እየጎለበተ ይሄዳል። በጸሎት ደግሞ መታመናችንን ይገነባል። እግዚአብሔር እንደ አባት ይጠነቀቅልናል፣ ብቻችንንም አይተወንም አይተወንም። ስለዚህም ከነዚህ ጤና ላይ ቀጥተኛ ተጽዕኖ ከሚያሳድሩ ጭንቀት፣ ውጥረት፣ ስጋት፣ ቅናት፣ ስግብግብነት፣ የረለኝነት ስሜት፣ ሌሎችም እጅግ ብዙ ናቸው ራሳችንን መጠበቅ መቻል አለብን። ምን ማድረግ አለብን? የማህበረሰብ አገልግሎት መልካም ስራዎች ላይ መሳተፍ፣ መልካም አነጋገርን መናገር፣ ደስተኛ መሆን፣ መሳቅ፣ መጫወት ያስፈልጋል። እነዚህ በቀጥታ ጤናን የሚያጎናጽፉ ቀላል ወጋ የማይሰጣቸው ትርፋቸው እጅግ ትልልቅ የሆኑ ትርፎች ያሉት ነገሮች ናቸው። ለመቋጫ እንዲያገለግለ ምሳሌ ምዕራፍ 17 ከቁጥር 22 ናንብበን ወደ መጨረሻ እናምጣ። ደስ ያላት ልብ መልካም መድኃኒት ናት ያዘነች ነፍስ ግን አጥንትን ታደርቃለች። ስለዚህም እነዚህ ነገሮች ሁሉ ለእግዚአብሔር በመስጠት በፍጹም ልባችን በእግዚአብሔር በመታመን ጤናማና ደስተኛ ሁለንተናዊ ጤና እየተሞላን መሆን እንችል እግዚአብሔር ይርዳን። ምኞታችንና ጸሎታችን ሙሉ ጤንነት እንዲኖራችሁ ሁለንተናዊ ጤናን እንድትጎናጽፉ ነው ጋር ለመሆን ፈቃዳችሁን አድርጋችሁ አብራችሁን ለቆያችሁ ሁሉ ልባዊ ምስጋናችንን ለመግለጽ እንወዳለን። መልካም በረከትም እንደነበራችሁ እናምናለን። ነገም ለእናንተ ያዘጋጀ ነው የተለየ መሰናዶ አለን። በዚሁ በሬዲዮ እንገናኝ። እስከዚያው የጌታ ጸጋ ይብዛላችሁ። በጤና ቆዩ ነው